በምዕራብ ወለጋ ውስጥ የቤተሰቦቻችን አባላት ታስረዋል፣ ፍርድ ቤትም አልቀረቡም የሚሉ ሰዎች አቤቱታ እያሰሙ ነው። በሌላ በኩል ቪኦኤ ያነጋገራቸው የኦሮሞ ፌዴራሊስት ኮንግረስ አባል ነኝ ያሉ ግለሰብ በቁጥጥር ስር ከዋሉት መካከል በፖለቲካ ፓርቲ አባልነታቸውም የታሰሩ አሉ ብለዋል። የሰዎችን መያዝ ያልካደው የምዕራብ ወለጋ ማዘዣ ማዕከል ሰዎቹ የታሰሩት በፖለቲካ አመለካከታቸው ሳይሆን በአቶ ዳውድ ኢብሳ የሚመራውን ኦነግ ሽኔን በትጥቅ ለማጠናከር በመሞከራቸው ነው ብሏል። ናኮር መልካ ዝርዝሩን ልኮልናል። ምዕራብ ወለጋ ውስጥ ጊምቢ አካባቢ እስካሁን ከ120 በላይ ሰዎች መታሰራቸውን የኦሮሞ ፌዴራሊስት ኮንግረስ አባል መሆናቸውን የገለጹት አቶ ነጻነት ዱጉማ ነኝ ያሉ የአካባቢው ነዋሪ ነግረውኛል። በሌላ በኩል ደግሞ ልጃቸው መምህር መልካሙ ታሪኩ ከተያዘ ሳምንት እንዳለፈው እና የተያዘበትንም ምክንያት እንደማያውቁ የጊምቢ ከተማ 03 ቀበሌ ነዋሪ መሆናቸውን የገለጹት አቶ ታሪኳ ሞሳ ነግረውኛል ቤተመንግስቴ ናጋ ሳናቤመንግስ ይህ በእንዲህ እንዳለ መምህር መልካሙ የኦሮሞ ፌዴራሊስት ኮንግረስ ፓርቲ የዞኑ አመራር ኮሚቴ አባል መሆናቸውን እንደሚያውቁ እርሳቸውም የኦፌኮ አባል መሆናቸውን የጠቆሙት አቶ ነጻነት ዱጉማ ገልጸዋል። የታሰሩት ሰዎች ከተያዙ ሳምንት ቢያልፋቸውም እስካሁን ዳኛ ፊት አለመቅረባቸውንም አቶ ነጻነት ተናግረዋል። አሁን ጓደኛዬን ለማየት እኔ ወደ ቤተ መንግስቱ ሄጄ ነበር። መልካሙ ታሪኩ ይባላል። አሁን እሱ ለማየት ሲሄድ ብዙ ሰዎች ነው እዛ ታስሮ ያሉት። ከመቶ ሀያ በላይ ታስሯል። እነዚህ ሰዎች ሲታሰሩ እንደ ምክንያትነት የቀረበ ነገር ምንድን ነው? ፍርድ ቤት ቀርበዋል ወይ? ፍርድ ቤትም አላቀረቡትም። እናንተ ሆኔጎች ናቸው ይባላል በግልቅምም ኦነግ ይባላል። ግን ኦነግ ተብሎ የተያዘውና አሁን ኦነግ ማለት ብቻም አይደለም ኦዲፒም ይዛሉ፣ ካፋውንም ይዛሉ። ወይዘሮ አለምነሽ ፍሊሳ ባሉ የጊምቢ ከተማ ነዋሪ ደግሞ ባለቤቴ አቶ አበበ ዲንቃ ባልሰራ ወንጀል ተይዞ ከታሰረ አስራ ሁለት ቀናት አልፏል ብለውኛል። ባለቤታቸው በማዘዣ ማዕከሉ ጥቃት ተፈጽሞባቸው መጎዳታቸውንም አክለው ተናግረዋል። ወይዘሮ አለምነሽ ከበራፉ ላይ ወስደው ወደ ካምፓቸው አስገብተው ባለቤቴ በመምታት በማሰቃየት አንድ ሳምንት ከአምባቸው ካስገቡ በኋላ አሁን ደግሞ ወደ ታች ወስደው ወደ ቤተ መንግስት ነው ያለው። የሚጠየቀውን ነገር ተጠይቆ በሽተኛ ሰው እንደዚህ ያለ አንድ ማሰቃየት ያለ አንድ ጥያቄ ባለቤቴ ያጠፋውን ነገር ተጠይቆ በህግ እንዲለቀቅልኝ ነው ምን የምፈልገው። የታሰሩ ሰዎች መኖራቸውን ያልካዱት የምዕራብ ወለጋ ዞን ማዘዣ ማዕከል አስተባባሪ አቶ ደጀኔ ገብረ ማርያም በዞኑ ውስጥ የተያዘውን ሰው ትክክለኛ ቁጥር ግን ሊነግሩኝ አልቻሉም። በቁጥጥራቸው ስር ከሚገኙት ሰዎች መካከል የመንግስት መስሪያ ቤቶች ኃላፊዎች እንዲሁም በአባገዳነት የሚጠሩ ሰዎች እንዳሉበትም ለቪኦኤ ገልጸዋል። በትክክል የተወሰኑ ተጠርጣሪዎች አሉ። እነዚህ የተጠረጠሩበት ወንጀል ሲታይ አብዛኞቹ የራሳችን የመንግስት መዋቅር አካላትም ያሉበት ሁኔታ ነው ያለው። አንዱ እንደተነሳውም የዞኑ ያስተራና ጸጥታ ኃላፊ የነበረ ሰው ነው። ይሄ ሰውም ቁጥጥር ስር የዋለው ወይም ደግሞ ተጠርጥሮ የተያዘው ምድብተኛ የመንግስት ተሿሚ ሆኖ ይሰራ በነበረበት ጊዜ ህግና ስርዓት ከሚፈቅዱ ውጪ ለማይገባና ትጥቁ ለታለመለት አላማ እንዳይውል አድርጎ ትጥቅ አውጥቶ እንዲታጠቁ ያደረገበት ሁኔታ ስለነበረ በቂ ማስረጃዎች ስለቀረቡና ይሄ ደግሞ በህግ አግባብ አንድ ሰው ወንጀል ሰርቷል የሚባለው በህግ ሲረጋገጥበት በመሆኑ በዛ በተጠርጣሪነት የተያዙበት ሁኔታ ነው። ሌላው የአባገዳ የሚባሉት የተያዙ አሉ። እነዚህም የድርጅት አባልነታቸው ወይም የማንም ድርጅት አባል መሆናቸውን እኛ አናውቅም። ነገር ግን የኦነግ ሸኔ ዋና አስተባባሪ ዋና ሰሪ ፈጣሪ ሆነው ውሳኔ ሲሰጡ የነበሩ ናቸው። ህዝቡ በአደባባይ በመድረክ ነው ያጋለጣቸው። በህዝቡ ውይይት የተያዙ ሰዎች ከአርባ ስምንት ሰዓት ባልበለጠ ጊዜ ፍርድ ቤት መቅረብ እንዳለባቸው በህገ መንግስቱ የተደነገገ ሆኖ ሳለ በቁጥጥራቸው ስር ያሉ ሰዎች ከአንድ ሳምንት በላይ ለሚሆን ጊዜ ለምን ዳኛ ፊት እንዳልቀረቡ አቶ ደጀኔን ጠይቄ ነበር። እሳቸውም የተያዙትን ሰዎች በ48 ሰዓት ፍርድ ቤት ለማቅረብ ባለፉት ጥቂት ወራት በአካባቢው በነበረው ችግር ፖሊስ፣ አቃቤ ህግና ፍርድ ቤቶች ሙሉ በሙሉ ፈርሰዋል ብለውኛል። የታሳሪዎች አያያዝን በተመለከተ ቤተሰብ በነጻ ይጠይቃል፣ ድብደባም የለም፣ የህግ ባለሙያ እንዳያናግር ክልከላም አልተደረገም። ተጠርጣሪዎችን ለየብቻ ማሰርም የለም በማለት መልሰውልኛል። ሰዎቹ የተያያዙበትን ምክንያት አቶ ደጀኔ ሲያብራሩ በጥፋትና በወንጀል አድራጎት እንጂ በፖለቲካ አመለካከቱ የታሰረ አንድም ሰው የለም ብለዋል። ይሁን እንጂ የታሰሩት የመንግስት ሰራተኞች በአቶ ዳውድ ኢብሳ የሚመራውን ኦነግ ሸኔን በትጥቅ በማጠናከር ተጠርጥረው መያዛቸውንና ምርመራ እየተደረገባቸው መሆኑን አመልክተዋል። ሌሎች በመንግስት መስሪያ ቤት ውስጥ ያሉ የመንግስት ሰራተኞች ተብሎ ለተነሳው የተወሰኑ አልፎ አልፎ ያሉ የመንግስት ሰራተኞች ከተለያየ ሴክተር አለ። እነዚህም ያለ አግባብ የመንግስትን በጀት ለታለመለት ዓላማ ትተው ከታለመለት ዓላማ ውጪ የመንግስት መዋቅር ያልሆነ ህጋይም መሰረትና ህጋዊ ግንኙነት የእዝ ሰንሰለት ለሌለው ለሸኔ የኦነግ ማጠናከሪያ በሚል ቃለ ጉባኤ ይዘው ሰነድ ሰነደው ለስልጠና ለተለያየ ሎጂስቲክስ አገልግሎት የሚውል ወጪ ያደረጉ ሰራተኛውን ከደሞዙ ላይ ቆርጦ ገቢ እንዲያደርግ ያደረጉ መሆናቸውን፣ ይሄን በተመሳሳይ ከመንግስት ሰራተኞች፣ ከተለያዩ የህብረተሰብ ክፍሎች ጋር በተደረጉ የውይይት መድረኮች እዛው መድረክ ላይ ይሄ ችግር ሲያደርሱ የነበሩ ናቸው ብሎ ያጋለጧቸው ናቸው ማለት ነው። ስለዚህ እነዚህ ቁጥጥር ስር ውለዋል። የተያዙት ሰዎች ወደፊት የሚጠብቃቸው ምን እንደሆነም አቶ ደጀኔ እንዲህ ብለዋል። በቀጠሮ ሰው እንዳይጉላላ እዚሁ መጣራት የሚገባቸው ተጣርቶ ቀለል ያለ ተግዛዝ ተሰጥቶት የሚለቀቅ ዋስጠርቶ የሚመለስ አጠር ያለ ታድሶ ማግኘት ያለበትና በወንጀል መልክ የሚጠረጠሩት እዚሁ ተጣርቶ ምንም መጉላላት ሳያስፈልግ መሄድ አለባቸው በማለት የዛን ያህል መንግስት ትኩረት ሰጥቶ የሚካሄድበት አግባብ ነው ያለው ማለት ነው። ስለተያዙ ሰዎችም ሆነ ስለሚቀርቡት ውንጀላዎች ከኦነግ ሸኔ ምላሽ ለማግኘት የድርጅቱን የጉሚ ሸኔ አባል አቶ ሚካኤል ቦረንም ሆነ የድርጅቱን ቃል አቀባይ አቶ ቶሌራ አደባን ደጋግሜ በመደወል በስልክ ላገኛቸው ጥረት አድርጌ ነበር፣ ግን አልተሳካም። ለአሜሪካ ድምፅ ናኮር መልካ ከጊምቢ